በታህሳስ 22/2013 በጣሊያን ቫሌ ዲ ሞቺኒ በሰው እጅ መገደሏ የተነገረው ኢትዮጵያዊት አጊቱ ኢደኦ ጉደታ ዛሬ በአዲስ አበባ ጉለሌ በሚገኘው የቅዱስ ጴጥሮስ ጳውሎስ ቤተክርስቲያን ግብአተ መሬቷ የተፈጸመ ሲሆን በሥነ ሥርዓቱ ላይ የተነበበው ታሪክ እንደሚያትተው አጊቱ ደፋርና ጠንካራ ለሌሎች መብትም የምትሟገት ስለመሆኗ ተገልጿል። አጊቱን ከልጅነቷ እንደሚያውቋትና የቤተሰቡ አባል መሆናቸውን የተናገሩት አቶ ደሚ አበራ ተከታዩም ብለዋል። አጊቷ ቤተሰብ መሃል ያደገች፣ በተለይም ከገጠሩ ቤተሰቧ ጋር መልካም ቁርኝት ያላት ቤተሰብ የምትወድ ለቤተሰቧ የምትቆርቆር፣ በአጠቃላይ ለወገኖቿ የምትቆረቆር ልጅ ነበረች። በጣም ያሳዝናል። እንግዲህ እዚህ ሀገር ቢሆን ገዳዩን ይዞ ፍርድ ቤት ታቀርባለህ፣ ትከራከራለህ፣ የሚወሰንበትን ውሳኔ በህግ ትከታተል ነበር። የሰው ሀገር ነው፣ ቦታውም ሩቅ ነው። እኛ ለቤተሰብ በጣም ነው የተጎዳ ነው። እግዚአብሔር እንግዲህ ደሟን ይበቀልላት። የንጹሐ እንደሚጮኋል ይባላል። እግዚአብሔር ይበቀልላት ነው። አጊቱ በልጅነቷ ሀገር ውስጥ እያለችም ሆነ ወደ ውጭ ሀገር ከወጣች በኋላ ለሰዎች ችግር ፈጥና የምትደርስ የሌላውን ህመም እንደ ራሷ የምትመለከት መሆኑ ተነግሯል። ከግል የንግድ ስራዋ በተጨማሪ በተለያዩ በጎ ስራዎች ላይ ትሳተፍ እንደነበረ በተነበበው የህይወት ታሪኳ ተጠቅሷል። የስኬት ተምሳሌቷ እና የስደተኞች መብት ተቆርቋሪዋ አጊቱ ጉደታ በቫልዴ ሞቼኔ መኖሪያ ቤቷን ሰርታ ትኖር ነበር። በአገር ቤትም ትላልቅ ስራዎችን ጀምራለች። ለአብነት ያህልም በባሌሮቤ የሚገኘው የካቶሊክ ቤተ ክርስቲያን ሲገነባ አጊቱ ይዶ ከፍተኛ ገንዘብ ለግሳለች። በተጨማሪም ከትላልቅ አለም አቀፍ ለጋሶች ጋር በመተባበር እዚያው ባሌ ሮቤ ውስጥ ሆስፒታል እያስገነባች ነበር። አጊቱ በርካታ እቅዶችም ነበራት። ጥቂቶቹን ብቻ ለመጥቀስ ያህል የተሻሻሉ ቴክኖሎጂዎችን በማስተዋወቅና በማስፋፋት የአገሯን አርሶ አደር ህይወት ለማሻሻል ከኦሮሚያ ህብረት ሥራ ባንክ ጋር እየሰራች ነበረች። በጣሊያን አገር ስኬታማ የሆነችበት ጥምር ግብርናን በአገሯ የመድገም ራዕይ ነበራት ነገር ግን ያልተቋጫ ሐሳብ እንዳነገበች ታሳስ 20 ቀን 2013 ዓም ድንገት ተቀጠፈች። አጊቱ ተወልዳ ያደገችው በአዲስ አበባ ከተማ ቢሆንም በልጅነቷ አያቶቿ አካባቢ ወደ ገጠር መሄዷ ለግብርናና ለገጠር ኑሮ ፍቅር እንዲይዛት ሆኗል ይላሉ ሌላኛው የቤተሰቧ አባል። አጊቱ የሁለተኛ ደረጃ ትምህርቷን እንደጨረሰች በ1988 በተሰደደችበት የጣሊያን ሀገር ትሬንቲኖ ዩኒቨርሲቲ በማህበረሰብ ሳይንስ ወይንም ሶሾሎጂ የመጀመሪያ ዲግሪ መያዟም ተገልጿል። በዛው ጣሊያን ቫልዲሞቺኒ በተሰኘች የገጠር መንደር በጥምር ግብርና በመሰማራት ከ180 በላይ ፍየሎችን በማርባት የተለያዩ ጣዕም ያላቸው አይብ በማምረት ላይ መሰማራቷ ተገልጿል። ይህንን ስራዋን ከልጅነቷ ጋር የሚያያይዙት ደግሞ ሌላኛው የቤተሰቧ አባል አቶ ማሞ ገዳ ናቸው። እዚሁ አዲስ አበባ ውስጥ ነው የተወለደችው፣ ግን ገጠር ብዙ ጊዜ ዘመዶቿ ጋር ሄዳ የገጠር ኑሮ ታውቃለች፣ ከገጠር ጋር ግንኙነት አላት። የስራ ዝንባሌውም ወላጆቿ ቤተሰቦች ጋር ስትሄድ ካየችው የስራ ልምድ የወሰደችው የእንስሳ ፍቅር ያደረባት ከዛ ከገጠር ካገኘችው ይመስለኛል። ከፍተኛ ቁጭት የተሰማን አጊቱ ሰውን ሁሉ ሰው ሰውን በሰውነቱ ብቻ ስለምትመለከት የአካባቢውንም ሰዎች እንኳን ሳይሆን ዓለም አቀፋዊ አመለካከት ስላላት ሁሉንም ሰው ነው የምትረዳው። እንደ አፍሪካዊ ነው የምትቆረቆረ የነበረውና ይሄ ባይሆን ኖሮ ይሄ ችግር ላይ ማትወርቅም እንደ ሌሎች ሰዎች የአካባቢውን ሰው የምናምኑ ነገር የማድረግ ባህሪ ቢኖር ኖሮ ይህ ሁሉ ችግር አይከሰትም የሚል እምነት ነበረን። አጊቱ በ አስራ ዘጠኝ ሰባ ከአባቷ አቶ ኤዶ ጉደታ ደጋጋና ና ከእናቷ ወይዘሮ እልፍነሽ ተካ በአዲስ አበባ መወለዷ የህይወት ታሪኳ ይገልጻል። አጊቱ ኤዶ ጉደታ ተወልዳ በ43 ዓመት ዕድሜዋ ዛሬ በአዲስ አበባ የቅዱስ ጴጥሮስ ጳውሎስ ቤተ ክርስቲያን ግብዓተ መሬቷ ተፈጽሟል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።